የኢትዮጵያ ፓርላማ ህወሓት እና ሸኔ ብሎ የጠራው ቡድን ስለ ሽብር የወንጀል ድርጊት የተሰጠውን ትርጓሜ አሟልተው መገኘታቸውን በመግለጽ በሽብርተኛነት እንዲፈረጁ የሚኒስትሮች ምክር ቤት ያቀረበለትን የውሳኔ ሀሳብ ዛሬ ባካሄደው መደበኛ ጉባኤ አጽድቋል። በሽብርተኛነት ከተፈረጁት ድርጅቶች የተሰማ ምላሽ የለም። ዮናታን ዘብዴዎስ ዝርዝሩን ይዟል። በሚኒስትሮች ምክር ቤት በሽብርተኝነት እንዲፈረጁ የውሳኔ ሀሳብ የቀረበባቸው ህወሀትና ፓርላማው በመግለጫው ሸነ ብሎ የጠራው ቡድን ፈጽሟቸዋል የተባሉት ድርጊቶች የሽብር ወንጀልን ለመከላከልና ለመቆጣጠር በወጣው አዋጅ ቁጥር 1176/2012 አንቀጽ 3 የተሰጠውን ትርጓሜ ሙሉ በሙሉ ያሟላል ሲሉ የመንግስት ረዳት ተጠሪ ሚኒስትር ደኤታ አምባሳደር መስፍን ቸርነት ማስረዳታቸውን የፓርላማው መግለጫ አመላክቷል። የውሳኔ ሀሳቡ ዓላማ የሽብርተኛ ቡድን የፋይናንስ አቋም ማዳከም፣ ሰላማዊ ዜጎች ከድርጅቶቹ ጋር እንዳይተባበሩና ና ለህግ አስከባሪ አካላት ወንጀሉን ለመከላከልና ለመቆጣጠር ተጨማሪ አቅም መፍጠር ነው ብለዋል ሚኒስትር ደኤታው። በተጨማሪም ህወሀት በ2011 ዓ ምት የትግራይ ማዕከላዊ ወታደራዊ ኮማንዶ በማለት በህገ ወጥ የታጠቀ ሀይል እንዲደራጅ በስራ አስፈጻሚ ኮሚቴው መወሰኑንም ሚኒስትር ደኤታው መጥቀሳቸው ተገልጧል። ወታደራዊ ኮማንዶን ለማደራጀት እንዲመች በክልሉ የጸጥታ ቢሮ ስር የኃይል ትምህርት ዘርፍ የሚባል አዲስ የስራ ክፍል እንደተዋቀረም በውሳኔ ሀሳቡ ተጠቅሷል። የተደራጀ ወታደራዊ ኃይል የክልል መንግስታት ሊታጠቁት የማይገባውን ሜካናይዝድና የቡድን መሳሪያ ስልጠና በመስጠት ለጦርነት ዝግጁ አድርገዋል ስሉም አመላክቷል። ወታደራዊ ቡድኑ ታንክ መድፍ አየር መቃወሚያና ሮኬት ሳይታጠቅ እነኚህን መሳሪያዎች የሚያንቀሳቅስና መተኮስ የሚችል የሰው ኃይል ያሰለጥ እንደነበረ በውሳኔ ሀሳቡ ተብራርቷል። በቀረበው የውሳኔ ሀሳብ ላይ የመከረው ፓርላማ ተወያይቶ ውሳኔ ማሳለፉን የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፉ አረጋግጧል። ሽብርተኛነት የቀረበው የውሳኔ ሀሳብ በአንድ ታቅቦ በተቀረበ ምክር ቤት አባላት በሙሉ ድምፅ ጸድቋል። ሁለቱ ድርጅቶች በሀገርና በህዝብ ላይ የሽብር ተግባራትን በመፈጸም ላይ በመሆናቸው በሽብርተኝነት መፈረጃቸው አግባብ ነው ሲሉ የምክር ቤቱ አባላት ተናግሯል። መንግስት በትክክል አይቶ ማስተካከያ ሊሰጥ የሚችልበትን አቋም መውሰዱ ተገቢ ነው የሚል ኢትዮጵያን በበርካታ መንገድ መቀመጥ የከተታት የተነግ ሀይል በህዝቦች በማንነታቸው ምክንያት እንዲፈናቀሉና በማንነታቸው ምክንያት እንዲገደሉ እየወሰነ የሄደው በተለይም ደግሞ ታይቶም ትምህርቱን በማይታወቀው በሀገራችን የዩኒቨርሲቲ ተማሪዎች እንዲታገቱና ዳብዛቸው ጠፍቶ እንዲቀር ያደረገው ኃይል በመከላከያ ክህደት የፈጸመውና በህይወት እያለ መኪና የነዳው ኃይል በአሸባሪነት ከመፈረጅን በላይ ሌላ እንዲገባ ተገቢነት ይኖረዋል። የምክር ቤቱ አባላት የሰጡት አስተያየት፣ የተላለፈው ውሳኔ በሌሎች ንጹሐን ዜጎች ላይ ተጽዕኖ እንዳይኖረውና የማስፈራሪያ መሳሪያ እንዳይሆን ጥንቃቄ መደረግ እንዳለበትም አሳስበዋል። በረቂቅ ውሳኔ ሀሳብ ውስጥ መካተት ሲኖርባቸው ያልተካትቶ ያሏቸው በወንጀልነት የሚፈረጁ አድራጎቶች አለም የካተታቸውን ማንስተዋል። በኦሮሚያ ክልል በምዕራብ ጎጂ ዞን እና በደቡብ ክልል በአማሩ ልዩ ወረዳ አዋሰኝ ቀበሌያት አካባቢ ላለፉት ሶስት ዓመታት ባልሳሳት ዛሬም የቆመ አይመስለኝም። ንጹሃን ዜጎች እየሞቱ ናቸው ያሉት፣ አርሶ አደሮች እየሞቱ ናቸው ያሉት፣ አባገዳዎች እየሞቱ ናቸው ያሉት፣ እናቶች ህፃናት እየሞቱ ናቸው ያሉት፣ ለማስታረቅ በሁለቱ ወገን ያለው ክፍተት ካለ በህዝብ መካከል ብለው ተሰባስቦ አደባባይ ላይ የተቀመጡ ሽማግሌዎች በጭፍጨፋ የተገደሉበት ሁኔታ ጭምር ነው የተፈጸመ። ስለሆነም ይሄ ጉዳይ በጠቅላይ አቃቤ ህግ በኩል እየተጣራ ያለ ይመስለኛል እና ሰነዱ ሙሉ ለማድረግ እንደዚህ አይነት ጎላ ያሉ ነገሮች ቢካተቱ፣ ከዚህ በተጨማሪም በአሸባሪነት የተፈረጁ ድርጅቶች ፈጽሟቸዋል የሚሏቸውን ጥፋቶች ለዓለም አቀፍ ማህበረሰብ ማስገንዘብ ይገባል ሲሉ አሳስበዋል። በእነዚህ ጉዳዮች ላይ ጠቅላይ አቃቢ ህግ ጌዶን ጢሞቴዎስ ማብራሪያ ሰጠዋል። ከዓለም አቀፍ የህግ ትብብር ስምምነቶች አልፎ ይሄ ጉዳይ ሰፊ የሆነ የዲፕሎማሲ ስራ እና ጥረት የሚጠይቅ ነው። እሱንም የሚመለከታቸው የመንግስት አካላት ጋር በመተባበር ለመስራት ጥረት እናደርጋለን። በረቂቅ ውሳኔ ሀሳቡ ላይ ያካተትናቸው እንደ አብነት ለማሳያ የሚሆኑ። እነዚህ ድርጅቶች በአዋጅ 1176/2012 ላይ በተቀመጠው መስፈርት መሰረት በአንቀጽ 19 ላይ በተቀመጠው መስፈርት መሰረት ሽብርተኛ ድርጅት ተብሎ የሚያሰይም ተግባር እንደፈጸሙ ለማሳያ የሚሆን እንደ አብነት እንደ ምሳሌ የሚሆን አድርገን ነው ያስቀመጥ ነው። ያደረሱት ጉዳት የፈጸሙት ጥፋት በጣም ከዚህም የባሰ ነው። ፓርላማው በውሳኔ ሸኔ ብሎ የጠራው ቡድን ማንነቱና አድራሻው በዝርዝር ስላልተገለጠ አስተያየታቸውን ለመጠየቅና ለማካተት አልቻልንም። በህወሓት በኩልም በአገሪቱ ህግ አውጪዎች በአሸባሪነት መፈረጁን ተከትሎ ይህ ዘገባ እስከ ተጠናቀረ ድረስ የተሰማ ምላሽ የለም። ለአሜሪካ ድምፅ ራዲዮ፣ ዮናታን ዘብድዮስ ሐዋሳም